አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። ከሰማያት ከላይ ከጽባወት ወርዶ ከመቤቴ ከድንግል ማርያም ተወልዶ በመስቀል ላይ ስላት ያቴ ቤዛ ሆነ አማኑኤ እግዚአብሔር ከእኛ ጋር ሆነ ያመድሃን ያለም የማርያም ጸጋ ቤዛ ሊሆን ለኔ ጎን ተወቃል።

russian and good you get tired i feel i start to get since i i Yeah.